ኦሪት ዘጸአት ምዕራፍ ሃያ አምስት እግዚአብሔርም ሙሴን እንዲህ ሲል ተናገረው። ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከእነርሱም የምትቀበሉት መባ ይህ ነው፦ ወርቅ፣ ብር፣ ናስም፣ ሰማያዊና ሐምራዊ ቀይም ግምጃ፣ ጥሩ በፍታም፣ የፍየልም ጠጉር፣ ቀይ የአውራ በግ ቁርበት፣ የአቆስጣ ቁርበት የግራርም እንጨት፣ የመብራትም ዘይት፣ ለቅብዓት ዘይትና ለጣፋጭ ዕጣን ቅመም፣ መረግድም፣ ለኤፋድና ለደረት ኪስ የሚደረግ ፈርጥ በመካከላቸውም አድር ዘንድ መቅደስ ይስሩልኝ። እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት። ከግራር እንጨት ታቦትን ይስሩ። ርዝመቱ ሁለት ክንድ ተኩል ወርዱም አንድ ክንድ ተኩል ቁመቱም አንድ ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ለብጠው በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። አራት የወርቅ ቀለበቶችም አድርግለት፣ እነርሱንም በአራቱ እግሮች ላይ አኑር። በአንድ ወገን ሁለት ቀለበቶች፣ በሌላው ወገን ሁለት ቀለበቶች ይሁኑ። መሎጊያዎችንም ከግራር እንጨት ሥራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች መሎጊያዎችን አግባ። መሎጊያዎቹም በታቦቱ ቀለበቶች ውስጥ ይኑሩ፣ ከቶም አይወጡ። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ ሁለት ክንድ ተኩል፣ ወርዱም አንድ ክንድ ተኩል የሆነ የስርየት መክደኛ ሥራ። ሁለት ኬሩቤል ከተቀጠቀጠ ወርቅ ሥራ፤ በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውንም ኪሩብ በሌላው ወገን አድርገህ በአንድ ላይ ትሠራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርሱ ይተያያል፣ የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ። እኔም የምሰጥህን ምስክር በታቦቱ ውስጥ ታኖራለህ። በዚያም ከአንተ ጋር እገናኛለሁ። የእስራኤልንም ልጆች ታዝዝ ዘንድ የምሰጥህንም ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛውም ላይ ሆኜ እነጋገርሃለሁ። ርዝመቱ ሁለት ክንድ ወርዱም አንድ ክንድ ቁመቱም አንድ ክንድ ተኩል የሆነ ገበታ ከግራር እንጨት ሥራ፤ በጥሩም ወርቅ ትለብጠዋለህ። በዙሪያውም የወርቅ አክሊል አድርግለት። በዙሪያውም አንድ ጋት የሚያህል ክፈፍ አድርግለት። የወርቅም አክሊል በክፈፉ ዙሪያ አድርግለት። አራትም የወርቅ ቀለበቶች አድርግለት። ቀለበቶቹንም አራቱ እግሮቹ ባሉበት በአራቱ ማዕዘኖች አድርግ። ገበታውንም ለመሸከም መሎጊያዎቹን እንዲሰኩባቸው ቀለበቶቹ በክፈፉ አቅራቢያ ይሁኑ። ገበታውን ይሸከሙባቸው ዘንድ መሎጊያዎችን ከግራር እንጨት ሠርተህ በወርቅ ለብጣቸው። ለማፍሰሻም ይሆኑ ዘንድ ወጭቶችዋን ጭልፋዎችዋንም መቅጃዎችዋንም ጽዋዎችዋንም አድርግ። እነርሱንም ከጥሩ ወርቅ አድርጋቸው። በገበታም ላይ የገጸ ኅብስት ሁልጊዜ በፊቴ ታድርጋለህ። መቅረዙንም ከጥሩ ወርቅ አድርግ። መቅረዙ ከግራሩና ከአገዳው ጋር በተቀጠቀጠ ሥራ ይደረግ። ጽዋዎቹም ጕብጕቦቹም አበቦችም አንድነት በእርሱ ይደረጉበት። በስተጎኑ ስድስት ቅርንጫፎች ይውጡለት፣ ሦስት የመቅረዝ ቅርንጫፎች በአንድ ወገን፣ ሦስት የወርቅ መቅረዞች በሌላ ወገን ይውጡ። በአንደኛውም ቅርንጫፍ ጉብጉብና አበባ፣ ሦስትም የለውዝ አበባ የሚመስሉትን ጽዋዎች፣ በሁለተኛውም ቅርንጫፍ ጉብጉብና አበባ፣ ሦስትም የለውዝ አበባ የሚመስሉትን ጽዋዎች፣ እንዲሁም ከመቅረዙ ለሚወጡ ለስድስት ቅርንጫፎች አድርግ። በመቅረዙም ጉብጉቦችንና አበቦችን አራትም የለውዝ አበባ የሚመስሉትን ጽዋዎች አድርግ። ከመቅረዙ ለሚወጡ ለስድስት ቅርንጫፎች ከሁለት ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ፣ ከሁለትም ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ፣ ደግሞ ከሁለቱ ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ ይሁን። ጉብጉቦችና ቅርንጫፎቹ ሁሉ ከእርሱ ጋር አንድ ይሁኑ። ሁሉም አንድ ሆኖ ከተቀረጸ ከጥሩ ወርቅ ይደረግ። ሰባቱንም መብራቶች ሥራ በፊቱ ያበሩ ዘንድ መብራቶቹን ያቃጥሉአቸዋል። መኰሰሪያዎቿን የኵስታሪ ማድረጊያዎቿንም ከጥሩ ወርቅ አድርግ። መቅረዙም ዕቃውም ሁሉ ከአንድ መክሊት ጥሩ ወርቅ ይሠሩ። በተራራው ላይ እንዳሳየውህ ምሳሌ እንድትሠራ ተጠንቀቅ።